የእውቁ ገጣሚና ደራሲ ገብረ ክርስቶስ ደስታ ማስታወሻ የሚሰማበት ላይ ደርሰናል። በሰዓሊና ገጣሚው ገብረ ክርስቶስ ደስታ በራሱ የተነበበች አንዲት አጠር ያለች ግጥሙን እናስቀድም። ጉንጭሽ ጽጌረዳ ውቆት ይፈልዳ ዓይንሽ የጠዋት ጨረር የበራ ማለዳ የማትጠገቢ የስንዴ ራስ ዛላ አገዳ ጥንቅሽ ጠባት ያንጀ ትማኝ ትመጥሽ ቆንጆ ነች አንቺዬ እሳት ነበልባል ነሽ ነዳጅ ባቀላቴ ሆነሻል ሙቀቴ ሆነሻል ሕይወቴ የጋለው ትንፋሽሽ የሞቀበው ብላትሽ ማርኮኝ በከንፈርሽ እጄን ሰጥቻለሁ እስረኛውኝ አለሁ ያንቀቀተኛ ሎራው ቅናት ገብቶ ልቤና አስፈራርቶ ትኩሳት አምጥቶ ፍቅርሽ አቃጥለ የበበልክሽ ፈቅር እካፌ ልቀጥ ንቻሽ አቶ ወርቁ ተገኝ ከዚህ ቀደም በተለይ ጋዜጠኝነት በኢትዮጵያ የነበረበትን ሁኔታ በተመለከተ ሌላ ፕሮግራም የማግኘት እድል ነበረም። ዛሬ ደግሞ ከዚህ ቀደም በቀረበ ፕሮግራማችን ላይ ስወድሽ የተሰኘችውን የገብረ ክርስቶስ ደስታን ግጥም መነሻ በማድረግ ከወጣቱ ድምፃዊ ሚካኤል በላይነህ ጋር ያደረግነውን ቃለ ምልልስ ተከትሎ ፕሮግራሙን አድምጠህ ባደረስከ መልእክት መነሻነት ነው። ይህን የቀደሙ ገጣሚያንና የጥበብ ሰዎቻችንም መለስ ብለን በምናስታውስበት ዝግጅት ዛሬ በእንግድነት የተገኘው ቀደም ብለን የሰማነውን ግጥም አንተን የሰጠህን በቅድሚያ አመሰግናለሁ። እኔም አመሰግናለሁ። እስኪ መነሻ ወደሆነን ቀደም ያለችው ግጥም እንሂድ። ገብረ ክርስቶስ መድረክ ላይ ያነበባቸው የዛሬውን የመሰሉ ግጥሞች ስሜቱ በጽሁፍና በስራዎቹ ከምናውቀው ባሻገር ምን ይመስላል የሚለውን በቅርብ የመከታተል በጋዜጠኝነት ስራም በመድረኮቹ የመገኘት እድል ነበርህና ስለ ገብረ ክርስቶስ እና ለየት ያለ ቀለም ስላላቸው የስነ ግጥምም ሆነ ሌሎች የጥበብ ስራዎቹ እንዲሁም ደግሞ በጥቅሉ ስለ ገብረ ክርስቶስ ማንነት የምታስታውሰውን አጫውተን እስኪ። እሺ። አሉላ በቅድሚያ ቀደም ሲል ያስተዋወቅከው ሚካኤል በላይነህ የገብረ ክርስቶስን ግጥም ወስዶ በሙዚቃ አዋህዶ አቀነባብሮ ለህዝብ ማቅረቡ ለህዝብ ማስተዋወቁ በጣም በጣም በእውነት ደስ የሚል ነገር ነው እና ፕሮግራሙንም ተከታትየዋለሁ። በጣም ነበረ ዝግጅቱን የወደድኩት። በዚህ አጋጣሚ አድናቆቴን ለመግለጽ ፈልጋለሁኝ። አንድ ነገር አለ። የሚካኤል በላይነህ ጥረት በጣም ትልቅ ጥረት ነው። ገብረ ክርስቶስ ደግሞ ራሱ ግጥሞቹን ሲያነባቸው በጣም በጣም ልዩ ተሰጥኦ አለው። ግጥሞቹን በልዩ መልክ ነው የሚያቀርባቸው። ገብረ ክርስቶስ አንዱ የሚታወቅበት ስዕሉ፣ ቀለሞቹ ራሳቸው ተናጋሪ ናቸው ነው የሚባለው። ግጥሞቹም ቢሆን እንደዛው ናቸው። አሁን በጣም ከታወቁት ስዕሎቹ አንዱ የደስታ ቀን የሚለው እዛ ላይ ቀለሞቹ ፈንጠዝያን ነው የሚያሳዩት። በጣም በጣም ትልቅ ችሎታ ነው ያለው ገብረ ክርስቶስ። ቀለሞቹን አዋህዶ አዳቅሎ ልዩ ስሜት እንዲሰጡ ነው የሚያደርጋቸው እና አንድ ሰው ገና ስዕሎቹን እንዲህ ሲመለከት እውነትም ደስታው ነው የሚታየው። ያ የገብረ ክርስቶስ ትልቁ ችሎታው ነበር። በግጥሞቹም ቢሆን ቀደም ሲል እንደ ሰማኸው ቃላትን ከቃላት አጋይቶ የተደበቀን ነገር የሚያወጣ ነው። የመጨረሻዎቹን አሁን ስንኞች እንደ መድፊያ የተጠቀመባቸውን ብንወስድ እቀፍኝ ልቀዝቀዝ፣ ንከሽኝ ልደንዝዝ ብሎ እንዴት አድርጎ የተደበቀን ፍቅር እንደሚያወጣው ልታየው ትችላለህና ገብረ ክርስቶስ ትልቁ ችሎታው አንዱ ይሄ ነው። የገብረ ክርስቶስን ይህን ግጥም ከሰላሳ አመት በፊት ይሆናል በኢትዮጵያ ሬዲዮ አንድ የግጥም ጉባኤ የሚል ፕሮግራም ነበረን እዛ ላይ ነው የተላለፈው። የትና መቼ የተቀረጹ አቶ ወርቆ የመድረክ ይመስላል አቀራረጽ አዎ ልክ ነው ልክ ነው በሺ ዘጠኝ መቶ ስልሳ አምስት አመተ ምህረት ይመስለኛል በአዲስ አበባ ዩኒቨርሲቲ ውስጥ ነው ይሄ ግጥም የተቀረጸው በዚያ የግጥም ምሽት ላይ አገሪቱ ያፈራቻቸው ምርጥ ባለቅኔዎች የተገኙበት ነው እንዲያውም ምናልባትም የመጀመሪያው ሳይሆን አይቀርም እንደዛ በወቅቱ አገሪቱ ያፈራቻቸው ስመጥር የጥበብ ሰዎች ነበሩ የቀረቡበት። እንደ መንግስቱ ለማ፣ ገብረ ክርስቶስ ደስታ፣ ሎሬት ጸጋዬ ገብረ መድኅን፣ ሰለሞን ደሬሳ፣ ዮሐንስ አድማሱን የመሳሰሉ ምርጥ የሀገሪቱ ባለቅኔዎች ነበሩ። በዛ ምሽት ለመጀመሪያ ጊዜ ተሰባስበው ነበረ ለህዝቡ ግጥማቸውን ያሰሙት እና በጣም በጣም ልዩ ስሜት የሚሰጥ ምሽት ነበረ። ከዛ በኋላ ወስደን ነው እኛ በሬዲዮ ያስተላለፍ ነው። ብዙ ሰዎች ግጥም ሊጽፉ ይችላሉ። ግን ግጥማቸውን ጽፈው ባነባበብ አድማጩን የሚማርኩ ሰዎች ደግሞ በጣም ጥቂት ነበሩ። ያው ገብረ ክርስቶስ ቅድም እንዳዳመጥ ነው አቶ መንግስቱ ለማ እና አቶ ሰለሞን ደሬሳ፣ እነዚህ ነበሩ ሰውን በጣም ይማርኩ የነበሩት። በዛ ምሽት ሁሉም ሰው ግጥም ሊያነባ አይችልም በጣም የተለየ ስጦታ ደግሞ ይጠይቃል። አቶ ወርቆን ከሰላሳ ዓመት በፊት የነበረ የዘመን ትውስታም ጭምር ነው። በዚያ ጊዜ ኪነጥበብ በመድረኩ የቀረበበትን ሁኔታ ዛሬ በዚህን ሰዓት ለሚከታተሉን አድማጮች በሚቀርብ መልኩ ነው እያነሳን ያለነው እና በሌሎች መድረኮችም ቀደም ብለህ የገብረ ክርስቶስን ስራ ስትገልጽ በስዕሎቹ ቀለም የሚነጋገር ቀለሞቹ ቋንቋ አላቸው ብለህ እንዴት ያሉ ግሩም ስዕሎችን እንደሚስል በቃላቱም ደግሞ ሌላ ቀለም ያላቸው ነገሮችን ያቅርብ እንደነበረ ተርከህልናል እና እንደ ሠዓሊና ገጣሚ አጋጣሚውም ከነበረ የማነጋገርም ቃለመልስ የማድረግም እድል ከነበረ ምን አይነት ሰው ነበረ ገብረ ክርስቶስ? በሙያ የተነሳ አንድ ሁለት ሶስት የቀርቤ ለማነጋገር በቅቻ አለሁኝ እና ገብረ ክርስቶስ ሁለ ገብ የነበረ ሰው ነው። ምናልባት ብዙ ሰው የሚያውቀው በረቂቅ ስዕሎቹና በግጥሞቹ ብቻ ሊሆን ይችላል። ግጥሞቹንም ይህን ያህል ብዙ ሰው አያውቃቸውም። በተለይ መጀመሪያ ላይ የሚታወቀው በስዕሎቹ ነው። እንዲያውም በግጥሞቹ ሊታወቅም የበቃው ከዚህ ከዩኒቨርሲቲው የግጥም ንባብ በኋላ ይመስለኛል። በይበልጥ ብዙ ሰው ሊያውቀው የቻለው ግን ገብረ ክርስቶስ ሌላ አንድ ትልቁ ችሎታው ምንድን ነው? በጣም የወጣለት እግር ኳስ ተጫዋች ነበረ። ብዙዎቹ ጓደኞቹ ሁሉ እስካሁን ድረስ ነው የሚሉት። ከዚህ በተረፈ ገብረ ክርስቶስ ጥርስ የሚያስከድን ሰው አይደለም። የጨዋታ ለዛው በጣም በጣም የተለየ ነው። ልዩ ችሎታ፣ ልዩ ተሰጥኦ የነበረው ሰው ነው እና ይህንን አስታውሳለሁ። በእርግጥም ሁለገብ ሰው ነበረ፣ በርከት ያሉ የጥበብ ክህሎቶችን የታደለ አቶ ወርቆ እንደው ስታስታውስ በጊዜ የነበረውን ሁኔታ በታዳሚው ዘንድ ደግሞ የነበረውን እንደው የተወሰነን ሀሳብ ብትፈነጥቅልን፣ እንዴት ነበረ ጥበብን የማድነቅ የማወደሱ ዝንባሌ? ምንም እንኳን በከተሞችና ትምህርት ቤት አካባቢ ያለ መድረክ ቢሆን አሁን እያነሳ ነው ያለ ነው። ስዕሎችንም ይሁኑ በተለይ ደግሞ አሁን የተነሳነበትን የግጥም ስራዎችን ጊዜ ወስዶ የማድነቁ ዝንባሌ ሰው ዘንድ እንዴት ነበረ? ግጥሞችን በተመለከተ በአዲስ አበባ ዩኒቨርሲቲ አካባቢ በየአመቱ ይደረግ የነበረው የግጥም ጉባኤ ብዙ ሰዎችን ማርኳል። ብዙ ሰዎች ለግጥም ልዩ ስሜት ነበራቸው እና እኛም በሬዲዮ በምናስተላልፋቸው ዝግጅቶች ከሚደርሱን ደብዳቤዎች ህብረተሰቡ ለግጥሞችም ለቲያትሮችም በአጠቃላይ ለኪነታዊ ስራዎች ከፍተኛ አድናቆት፣ ከፍተኛ ፍቅር ነበረው እና በእውነት በተለይ ያ ዘመን ኪነ ጥበብ ስነ ጽሁፍ በሀገራችን ትልቅ ደረጃ የደረሰበት ጊዜ ነው ለማለት ይቻላል እና ህብረተሰቡ በጣም ከፍተኛ አድናቆት ነበረው፣ ለከያንያኑም ሆነ ለሌሎቹ። እውቁን ገጣሚና ሰአሊ ገብረ ክርስቶስ ደስታን ስራዎቹን መነሻ በማድረግ ነው ለዚህ ምጥን ውይይት የበቃ ነው። ለቀጣይ ውይይት ቀደምት ቀደምት የጥበብ ሰዎቻችንን መላልሰን በስራዎቻቸው በምናስታውስባቸው ዝግጅቶች መልሰን እንደምናገኝ ተስፋ አድርጋለሁ። ለስጦታ በድጋሚ እናመሰግናለን፣ አቶ ወርቆ እግዚአብሔር ይስጥልኝ። እሺ፣ አሉላ አመሰግናለሁ። በናሁን የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ

Oh, i will and it be shallow the the

Yes, sir, my married too. Yeah, but a And I'm child. And I I know. Just in my name. The doctor me So what is what is. What Anyone to i do be she's a man million can Hello, for closure, but for And tower the cobwebs of my dreams. So I do, so Yes, I'm married too. Yeah, I have so too. And I'm not a child. And i a child. I know I can So peace yeah, yeah. so, with it. would do to with would do to Suet peace with this, <laughs> we peace with this, do with peace with to